ዶቸ ቤሌ ትናንት በባህር ዳር ከተማ በተለይም ዘንዘልማ በሚባለው አካባቢ ከሰቆጣና አካባቢ የተፈናቀሉ ነዋሪዎችን ሁኔታ ተመልክቷል። አብዛኞቹ ተፈናቃዮች ሴቶችና እመጫቶች ናቸው። የአካል ጉዳተኞች፣ ነፍሰ ጥሮች፣ ወጣቶችና በእድሜ የገፉም ይገኙበታል። ታማሚዎችም አሉ። አንዳንዶቹ እንደሚሉት በጳጉሜ 5 2013 ዓ ም በአዲሱ ዓመት ዋዜማ ህዋት ሰቆጣን ለሁለተኛ ጊዜ ሲቆጣጠር የተፈናቀሉና በእግርና በመኪና ፈታኝ የሆነ ጉዞ አድርገው ባህር ዳር ገብተዋል። ለለምለም ሞገስ ግን ጉዞው ከሁሉም የከፋ ነበር። አንድ ወር ያልሞላው ህፃን ይዛ ነው ለመፈናቀል የበቃቸው እኔ እድለኛ ነኝ። ሌሎች የእኔን እድል አላገኙም ትላለች። ከአንድ ጀምሮ ማለት የወጣ ነው ከመስከረም አንድ እኔ አራስ ነኝ። እግዚአብሔር የተመሰገነ ይሁን አለሁ፣ ያው ልጅን እያለሁ ግን መንገድ ላይ የውርጃ ያጋጠማቸዋሉ ሲኖ ላይ ስንወጣ ማለት ነው። ከሲኖ ህጻናት ታፍነው የሞቱ አሉ። ያ ነገር አለ አይታወቅም። እኔም እስከዛሬ ዛሬ ነው ደህና ነው የምለው ነገ ምን እንደሚፈጠርም ስለማላውቅ ማለት ነው። የምግብ እጥረት እንዳጋጠማቸው ነው ተፈናቃዮቹ የሚናገሩት። ምናምን የምንበላ ወቃም የለና ምንም የለና ከፌስታላ አሁን ተቀብለን የምንበላ ተቀብለን የምንበላ የምንበላ ጓዝ የለነ ምንም የለነ ምንም የለነ። ጨርቃችን ይችን ብቻ ነው ለብሰን የመጣነ። ከዚያ ወዲያ ግን አሁን ብልጌቹ እየተራቡ ምንም ምንም የለነ ጓዝም ሸሽተን መጣነ ይዘን መጣ ነው ከዚህ ድረስ አሁን አለና ሁሉ ነገር ባዶ ራቁቱን ይወጣ ወጣት ነው። ባዶራጉቱ የወጡ ሴቶች ናቸው። ልብስ የለም ምን የለም የሴቶች ንጽህና መጠበቂያ የለም። መንግስት፣ በቃ ናቸው ምን እየበሉን ነው የለም። የክልል ባለስልጣናት የት ናችሁ ብለው እንዳልጠየቋቸው የሚናገሩት ተፈናቃዮቹ፣ እጅና እግራቸውን ብቻ ይዘው የመጡ በመሆኑ ከመንግስት አስፈላጊው እገዛ እንዲደረግላቸውም ጠይቀዋል። በህብረተሰብ አገዝ ነው እንጀራ እየተዋጣ እየመጣ የሚሰጠን። አንድ ሁለት ቀን ጦማችን ነበርና፣ አሁን ግን ቁርስ ከመጣ ምሳ አንዳንድ ጊዜ አልፈናል። ወይ እራት ይመጣል። ትንሽ ወጥ ተደርጋ ይሰጠናል። ያንን በተለይም ለህመምተኞችና አቅም ላነሳቸው ሰዎች ሁኔታው ከባድ እንደሆነ ህመምተኛ ተፈናቃዮች አመልክተዋል። በምሳ እንደበላ ነው የምናውቅ። አሁንም የራሴ በሽተኛ ነኝ። ሁለት ጊዜ ብርሽን ነኝ። ደከመን። እንደገና ናጾ መድኃኒት ንበላል። ግን የራሴውን ምሳን ትቼ ለልጆቹ እየሰጠሁ በህብረተሰቡ ድጋፍ ኑሯቸውን እየመሩ እንደሆነ የሚናገሩት ተፈናቃዮቹ የባህር ዳር ከተማ ነዋሪዎችን አመስግነዋል። በጣም ምርት ምርጥ ሰው ናቸው። የባህር ዳር ሰውን በጣም ነው የምናመሰግናቸው እነሱ ናቸው እየመጡ የሚያዩን የሚከታተሉን። ከመንግስት ግን ምንም እስካሁን እኔ እንጃ አልሰማሁም። ዱቄት አለ ተብሏል። ዱቄትም አላየ። ነው የተፈናቃዮቹ ሀብት አሰባሳቢ ኮሚቴ ሰብሳቢ ሹመት ጥላሁን ከመንግስት ድጋፍ አልተደረገም የሚለውን አይስማሙበትም። ዱቄት፣ ብርድ የመሳሰሉት ነገሮች ተደርገዋል። በባህር ዳር ከተማ ከህብረተሰቡ ድጋፍ በማሰባሰብ የምግብና የአልባሳት ድጋፍ መደረጉን የባህር ዳር ከተማ ነዋሪው አቶ ሙሉ ሰው መብራት ለዶቸ ቤሌ ገልጸዋል። በችግሩ ምክንያት ተፈናቅሎ የመጡትን ወገኖቻችንን ለመርዳት በተደረገው የአካባቢ የሰፈር ትብብር የሁለት ሺ እንጀራ የሚሆን በማዋጣት ሌላም ደግሞ አልባሳቶችን ወደ ስምንት ኩንታል ወይም አኬሻ የሚሆን ልብስ አሰባስበን ለህብረተሰቡ ተሰጥቷል። አምስት ኩንታል ዱቄት ደግሞ የተወሰኑ ህብረተሰብ ትብብር አውጥተን ለህብረተሰቡ እንዲደርስ አድርገናል ይሄ ሲዋርከ ሁለት በሚባለው አካባቢ ያለ ሰፈር ያዋጣ ነው ነው ሲሆን ሌላውም ደግሞ አሁን ለወገን ደራሽ ወገን ነውና፣ እኒህ ወገኖቻችን ቤት ንብረታቸውን ጥለው ከሞቀ ቤታቸው ጥለው የመጡ ስለሆነ እና በተቻላቸው መጠን ሌላውም ህብረተሰብ ለነዚህ ህብረተሰብ ወገን እንዲደርስላቸው ጥሪ ያቀርባለሁ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን አንድ የስራ ኃላፊም እንደ ቤት ባይሆንም የዕለት ምግብ ድጋፍ እየተደረገ ነው ብለዋል። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር።